ታችን የሚሆነው ለጥያቄው መልስ ነው። አዘጋጅና አቅራቢዋ ትዝታ በላቸው ናት። አድማጮቻችን፣ የጥያቄው መልስ ዝግጅታችን የሚያተኩረው በቅርቡ በኢትዮጵያ ፌዴራላዊ ብሔራዊ መረጃ ደህንነትና በፌዴራል ፖሊስ እንዲሁም በኢትዮጵያ ቴሌቪዥን ተዘጋጅቶ የተሰራጨው ጂሀዳዊ ሀረካት ስለተባለው ፊልምና በሽብር ተጠርጥረው በእስር የሚገኙ የሙስሊም ማህበረሰብ ጥያቄ መፍትሄ አፈላላጊ ኮሚቴ አባላትና ጋዜጠኞች ጉዳይን የተመለከተ ነው። ለጥያቄዎቻችሁ መልስ ሊሰጡ አቶ ሙልጌታ አረጋዊ የህግ ባለሙያ ከአዲስ አበባ መስመር ላይ ይገኛሉ። አቶ ሙልጌታ አመሰግናለሁ። እኔም አመሰግናለሁ። ትዛ እሺ፣ እስቲ እንደው ለመንደርደሪያ እንዲሆን በቅድሚያ እርስዎ በእነዚህ በሽብር ተጠርጥረው እስር ቤት ስለሚገኙት እና ስለዚህ ስለቀረበው ፊልም ፊልሙን ሲያዩ የተገነዘቡት ምንድን ነው? ከህግ አንጻር እንግዲህ ፊልሙ የሚያሳየው ሰዎች፣ የተለያዩ ሰዎች ማይዘወ እኔ በግል አላቃቸውም። ከእነሱ ጋር ምንም ግንኙነት የለኝም። ጓደኞቼም ወይም ጸበኞችም አይደለንም፣ እና እንደ ማንም ሰው ነው እኔ ፊልሙን ያየሁት። ፊልሙን ስታዩ የተለያዩ ሰዎች የተለያየ ወንጀል ሰርተናል ብለው ሲናገር ነው የምትሰሚው። በአጠቃላይ ምንድን ነው እዛ ፊልም ላይ የሚያስቸግርሽ? እነዚህ ሰዎች በአሁኑ ሰዓት እስር ቤት ውስጥ ሆነው ጉዳያቸው ፍርድ ቤት ውስጥ በመታየት ላይ ያሉ ሰዎች ናቸው እና ጠበቆቻቸው ሲናገሩ እንደ ሰማሁት ፍርድ ቤት ውስጥ ቀርበው እኛ ንጹሐን ነን ወንጀል አልሰራንም እንደተናገሩ ፊልሙ ላይ ያየሁት ግን ወንጀል ሰርተናል ብለው ሲናገሩ ነው እና ግራ የሚያጋባ ነገር እንደሆነ ነው እነዚህ ሰዎች በፍርድ ሂደት ላይ እያሉ ፊልሙ መቅረቡ ከህግ አንጻር ትክክል ነው። ምክንያቱም የተያዙትም በኢትዮጵያ ፍርድ ቤት ነው፣ የተከሰሱት በኢትዮጵያ ፌዴራላዊ መንግስት ነው፣ የቀረበውም ደግሞ በኢትዮጵያ ፌዴራላዊ ምርመራ ቢሮና እንዲሁም በኢትዮጵያ ቴሌቪዥን ነው። ከህግ አንጻር ይሄን እንዴት ይመለከቱታል እርሶ? አሁንም ሁለት ነገር ነው ያለው። በመጀመሪያ ደረጃ እነዚህ ሰዎች ፍርድ ቤት ቀርበው ጥፋተኛ አይደለንም ብለው እንደተከራከሩና በመከራከር ላይ እንዳሉ ነው ጠበቆቹም የሚናገሩት አሁን ፍርድ ቤት ቀርቦ ጥፋተኞች ያለን ብለው ከሆነ እንዴት ነው ፊልሙ ላይ ጥፋተኞች ነን ብለው የተናገሩት? ፊልሙ ላይ ጥፋተኞች ነን ብለው ለመናገር ለምን ፈለጉ? ተናግረው ከሆነ ማለት ነው። እና በሁለቱ ፍርድ ቤት በሚካሄደው የፍርድ ቤት ሂደትና ፊልሙ ላይ እየታየው ግጭት አለበት። አንድ ለምሳሌ ፍርድ ቤት ቀርበው አምነው ቢሆን ኖሮ አሁ ጥፋተኞች ነን ብለው ቢሆኑ ኖሮ የፊልሙ ለህዝብ መቅረብ ብዙ ችግር ባልኖረው ነበር። ምክንያቱም አንድ አይነት ወሬ ስለሚሆን ፍርድ ቤትም ውስጥ ጥፋተኛ ነን ካሉ ካመኑ ማለት ነው፣ ያ ያመኑት ነገር በፊልም ቢቀርብ ብዙ ከባድ ችግር የሚያመጣ አይመስለኝም። አንድ ግን እነዚህ ሰዎች ጥፋተኞች አይደለንም፣ ወንጀሉን አልሰራንም ብለው ፍርድ ቤት በሚከራከሩበት ሰዓት በአንጻሩ ቪዲዮ ላይ ጥፋተኛ ነን፣ ወንጀል ሰርተናል፣ ሽብር ልንሰራ ዝግጅት ላይ ነበር የሚል ፊልም ላይ መቀረጻቸውና እሱ ለህዝብ መተላለፉ አይ ቲንክ ችግር የሚፈጥር ይመስለኛል። ከኢትዮጵያ ህገ መንግስት አንጻር ችግሩ ምንድን ነው? በህገ መንግስቱ አጣቅሰው ቢያስረዱን። እሺ፣ ችግሩ ምንድን ነው? እንግዲህ በኢትዮጵያ ህገ መንግስት መሰረት አንድ ሰው በፖሊስ ቁጥጥር ስር ከዋለበት ሰዓት ጀምሮ ፍርድ ቤት ቀርቦ ወንጀለኛ ነህ እስኪባል ድረስ ያ የታሰረው ግለሰብ ንጹሕ ነው ተብሎ ነው የሚታሰበው። ይሄ አንቀጽ ሀያ ላይ የተቀመጠ ነው። እና ምንድነው ስትታሰሪ መጀመሪያ ፖሊስ ሲያስርሽ ለምን እንደሚያስርሽ ይነግርሻል። በሚገባሽ ቋንቋ ምክንያቱን ያስረዳሻል። ከዛ በኋላ ሲያስርሽ ያለመናገር እድል እንዳለሽ ወይም መብት እንዳለሽ ይነግርሻል። ብትናገሪ ግን የተናገርሽው ነገር ፍርድ ቤት እንደ ማስረጃ ሆኖ አንቺ ላይ ሊቀርብ እንደሚችል ይነግርሻል። ከታሰርሽ በኋላ በአርባ ስምንት ሰዓታት ፍርድ ቤት የመቅረብ መብት አለሽ። በአርባ ስምንት ሰዓት ፍርድ ቤት ባስቀርቢና ለምን እንዳልቀረብሽ ምክንያት የማይቀርብ ከሆነ ባሳሪሽ እንድትቀርቢ ወይም ፍርድ ቤት ዳኛ ፍርድ ቤት እንድትቀርቢ እንዲያዝ ወይም ሀቤስ ኮርፕስ የምንለው ተጠቃሚ እንድትሆኚ ዳኛ ጉዳይሽ እንዲያየልሽ አቤቱታ ማቅረብ መብት አለሽ። ከዛም አልፎ ፍርድ ቤትን ከቀረብሽ በኋላ በዋስ የመፈታት መብት የታሰርሽበት ጉዳይ ዋስ የሚያስከለክል ካልሆነ አሁን ከፍርድ ቤት ከቀረብሽ በኋላ ጉዳይሽ በአብዛኛው በግልጽ ፍርድ ቤት እንዲታይ በጣም በተወሰኑ ዝግ ችሎት ካልሆነ በስተቀር፣ ከዚህም ውጭ የተከሰስሽበት ጉዳይ በዝርዝር እና በጽሑፍ የማየት ምስክሮች ቀርበውብሽ ከሆነ ምስክሮቹን የመጠየቅ ራስሽን ያለ መወንጀል መብት ካልፈለግሽ ፍርድ ቤትም ቀርበሽ ላትናገሪ ትችያለሽ። ተናገሪ ብሎ የሚያስገድድ የለም። ከዚህ ባለፈ የሚቀርብብሽ ማስረጃ የመጠየቅ ምስክሮችን የማፋጠጥ የመጠየቅ ጠበቃ መንግስት እንዲያቆምልሽ አንቺ ካልቻልሽ ማለት ነው የሚገባሽ ቋንቋ የሚናገር አስተርጓሚ እንዲኖርሽ እና መጨረሻን ውሳኔ ከሰጠ በኋላ ውሳኔውን ይግባኝ ማለት የማይስማማሽ ከሆነ አረ እነዚህ መብቶች አሉሽ። እነዚህ መብቶች ለምንድን ነው የተሰጡት? የወንጀል ህግ ምን ይላል? ወንጀል ተሰራ ሲባል ሁለት ፓርቲዎች ናቸው ያሉት። አንዱ ወንጀል ሰራ የተባለው ግለሰብ ነው። ሁለተኛው ደግሞ ወንጀል የሰራውን ለመቅጣት የሚቀርብ ወይም የሚከራከር መንግስት ማለት ነው። ሶ ችግ የወንጀል ህግ በመንግስትና ወንጀል ሰራ በተባለው መካከል ያለ ጭቅጭቅ ስለሆነ መንግስት ደግሞ በተፈጥሮ በጣም ሀይለኛ ስለሆነ ሁለቱ ፓርቲዎች እኩል ስላይደሉ በተቻለ መጠን የወንጀል ክርክር ወይም ሂደት ተከሳሹን ሊደግፍ በሚችል መልኩ እንዲካሄድ ነው። እንግዲህ ፕሪዛምፕሽን ኦፍ ኢኖሰንስ ወይም የታሰረው ሰውዬ ጉዳዩ እንደዚህ በፕሮሰሱ ዲው ፕሮሰስ ኦፍ ሎው ተከትሎ ተገቢ የፍርድ ሂደት ጨርሶ ጥፋተኛ መሆኑ ከምክንያታዊ የሆነ ጥርጣሬ ውጭ እስክረጋገጥ ድረስ ሆነ ተብሎ እንዲታይ የሚፈለገው እና ምክንያቱም ይህ ነው። እንደነገርኩች አንድ መንግስት ሀይለኛ ነው፣ ለሰውን ሊጨፈልቀው ይችላል። ሁለተኛ ደግሞ በስህተት እንታ ሰው ሊሆን ይችላል። ፍርዛት ማተር ቶዛን ወንጀል የሰራው ሌላ ሆኖ የታሰረው ሌላ ሰው ሊሆን ይችላል። ሰው ፍትህ ምን ይጠይቃል? ንጹህ ሰው እንዳይነካ ግን ወንጀል ሰርቶ እንዳያመልጥ፣ መንግስትም ንጹህ ሰውን እንዳይነካ። ስለዚህ መሀል ላይ ሰውየው ሲታሰር በተለይ ንጹህ ቢሆን ነው ጉዳት እየደረሰበት ስለሆነ ያ ጉዳት በተቻለ መጠን ለማለዘብ ወይም ብቻን ለማስቀረት ነው እነዚህ የጠቀስኩልሽ መብቶች የሚኖሩት፣ እና ይሄ በአጠቃላይ ነው። እንግዲህ ይሄ መብት ሁሉ የተሰጠው ለምንድን ነው? ንጹህ ነው ተብሎ እንዲገመት ህጉ አስቀድሞ ስላዘዘ ነው። እሺ አቶ ሙሉጌታ፣ እንግዲህ ያው በህግ ሂደት እስከሚታይ ድረስ አንድ ሰው በወንጀል ቢጠረጠርም ንጹህ ነው የሚል ግምት መኖር እንዳለበት ነው ይጠቀሱልኝ። ሌላው ዝግ ችሎት የሚል አንስተዋል፣ ስለምንወያይባቸው በሽብር ስለ ተጠረጠሩ የሙስሊም ማህበረሰብ አባላት በፍርድ ቤት የተናገሩት ንጹህ ነን ይሄን ወንጀል አልሰራንም ነው። ነገር ግን በዚህ ፊልምና የተናገሩት ደግሞ እንደ ሰሩ ነው የሚል ነገር አንስተዋል። ወደዛ እንመለስበታለን። የአድማጮችን የጥያቄ ጊዜ አልሻማና ከኤድመንተን አቶ አስፋ መስመር ላይ ይገኛሉ። አቶ አስፋ እና አይስጥልኝ ያቅርቡ ጥያቄውን ለአቶ ሙሉጌታ። እሺ ትዝት አመሰግናለሁ፣ ለተሰጠኝ ጊዜ ደግሞ እንግዳችሁም ደግሞ አመሰግናለሁ ጊዜውን ሰውቶ ይንን ቃል መጠይቅ መልስ ለመስጠት ስለ ቀረበ። የእኔ መጀመሪያ ጥያቄ ቀደም ሲል በኢትዮጵያ ሙስሊሞች በኩል በተነሳው ክስ መሰረት ነው ማቅረብ የምፈልገው። መጀመሪያ የእኔ ጥያቄ ከመጀመሪያውኑ ከአመት በፊት በ በአወሊያ መስጊድ ችግር ተነስቶ ኮሚቴዎች ተቋቁመው ከመንግስት ጋር እንዲደራደሩ ህዝብ ወክሏቸው ነበረ። በዚያን ሰዓት እነዚያም በእስር ቤት ያሉት ግለሰቦች መንግስት ራሱ አቅርቦ ተደራድረው እንደነበረ ሁላችንም እናስታውሳለን። በዚያን ሰዓት ይዘው የቀረቡት ሰላማዊ ጥያቄ ነው። የተሰጣቸው መልስ ስላላረካቸው ወደ ህዝብ ተመልሰው ጥያቄያቸው እንደሚቀጥሉ ነው። ተረዲስት ወይም አሸባሪ ተብለው የተወሰኑ የተከሰሱበት እነዚህ ሰዎች ነገር ግን መንግስት በዚያን ሰዓት አሸባሪ መሆናቸውን ካወቀና ካረጋገጠ ለምን በዚያን ሰዓት ከእነዚህ ሰዎች ጋር ድርድር ፈጠረ? መንግስት የፈለገውን ጥያቄ መልስ ስላልተቀበሉ ህዝቡ የሚፈልገውን ደግሞ ወደ ህዝቡ ይዘው ስለቀረቡ እነዚህ ግለሰቦች ከመንስ ጋር ስላልተስማሙ መንግስት ተመልሶ ከድርድር በኋላ አሸባሪዎች አላቸው እና አሁን ፍርድ ቤቱ በእነዚህ ሰዎች ነጻ አድርጎ የማውጣት ምን ያህል ችሎታ አለው ነው ሁለተኛው ጥያቄ። ቀደም ብለን ስንመለከት እንደው ካለፉት ሀያ አንድ አመት ጀምሮ መንግስት ሁልጊዜ ሰው የግለሰቦችን በሚከስበት ሰዓት በፍርድ ቤት ዳኝነት እንኳ አንዳንድ ትንሽ ከመንግስት አሰራር ወጣ ያሉ ዳኞች የሚፈርዱትን ህግ እራሱ መንግስት ሽሮ በነጻ የወጡትን ግለሰቦች ወደ እስር ቤት ያስገባ እና ነበረ ግን በአጭሩ እነዚህ ግለሰቦች በፍርድ ቤት ቀረቡ። ክርክር እየተካሄደ ያለ በሀገሪቱ ያለው መንግስት ህግ አለ ብሎ ያቀረበውን ህግ ራሱ ጥሶ የእነዚህ ሰዎች በፍርድ ቤት ወንጀለኛ ተብሎ ሳያረጋግጥባቸው እንዴት እነዚህን ሰዎች ለህዝብ አሳልፎ ወንጀለኛ ናቸው ማለት ይችላል? ያለፉትን ተውና በአሁኑ ሰዓት ፉል እንዴት ነው ህዝቡ መንግስትን አምኖ ህግ አለ የህግ ስርአት አለ በሀገሪቱ ብሎ ሊያምን የሚችለው? አመሰግናለሁኝ። እሺ አቶ አስፋው፣ ሁለት ፈርጅ ያለው ጥያቄ ነው። ቀደም ብሎ ጠቀስ ጠቀስ አድርገውታል። ስለ ፍርድ ሂደትና ስለ ግለሰቦች መብት ነውና መንግስት ተአማኒ ይሆናል ወይ በህዝብ ፊት የሚል መሰለኝ ተጨባጭ ጥያቄያቸው። እሱንና መንግስት መጀመሪያውን እስልምና ሃይማኖት ተወካዮች ጋር እንደተደራደረ እናምናለን፣ መለስ በነበረበት ሰዓት ማለት ነው። እሺ ከመንግስት የተሰጣቸው መልስ ስላልተስማሙበት ብቻ ጥያቄያቸውን በህዝብ ጋራ ቀጠሉ። ከዚያም በኋላ ነው አሸባሪ ብሎ የወነጀላቸው። ይህንን ሲል መንግስት እንዴት በአንድ ምላስ ሁለት ነገር ይናገራል ነው ጥያቄ። አስፋው ሁለት ፈርጅ ያለው ጥያቄ ነው። ቀደም ብሎ ጠቀስ ጠቀስ አርገውታል ስለ ፍርድ ሂደትና ስለ ግለሰቦች መብት ነውና መንግስት ተአማኒ ይሆናል ወይ በህዝብ ፊት የሚል መሰለኝ ተጨባጭ ጥያቄያቸው። እሱን ና መንግስት መጀመሪያውን ስልምና ሃይማኖት ተወካዮች ጋራ እንደተደራደረ ና ምናለ መለስ በነበረበት ሰዓት ማለት ነው። ከመንግስት የተሰጣቸው መልስ ስላልተስማሙበት ብቻ ጥያቄያቸውን በህዝብ ጋራ ቀጠሉ። ከዚያም በኋላ ነው አሸባሪ ብሎ የሆነ እጀላቸው። ይህንን ሲል መንግስት እንዴት በአንድ ምላስ ሁለት ነገር ይናገራል ነው ጥያቄ። አቶ ሙሉጌታ ልቀድማቸው አልፈልግም። ጠለቅ ብለው ምርመራ ውስጥ የሚገቡበት ሁኔታ ያለ አይመስለኝም። ምክንያቱም መንግስት በሂደት ማስረጃ ያገኘውባቸው ሊል የሚችልበትም ሁኔታ አለ እና እስቲ መልሱ ልተው። ለአቶ ሙልጌታ አረጋዊ አይ ልክ ልክ ነች። ትስታ በመሰረቱ አሁን የቀረበው አስተያየት ነው እንጂ ጥያቄ አይደለም። ምክንያቱም እኔ መንግስት ከእነዚህ ሰዎች ጋር ያደረገው ክርክር ወይም ድርድር ሊኖር ይችላል። እኔ አላቅም። በዚሁ ላይ አስተያየት መስጠት አልችልም። ጥፋተኛ ሳይሆኑ ሆን ብሎ ነው ያሰራቸው የሚለው ነገርም እኔ አላቅም። አሁን ብሎ አስሯቸው ሊሆን ይችላል። ማስረጃ የሚይዞ አስሯቸው ሊሆን ይችላል። እኔ የማውቀው እነዚህ ሰዎች ታስረው ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ ነው። እነዚህ ሰዎች የተከሰሱበት ወንጀል ሰርተዋል? እኔ አላውቅም። እነዚህ ሰዎች የተከሰሱበት ወንጀል አልሰሩም? እኔ እንጃ፣ አላውቅም። ግን ምንድን ነው ፍርድ ቤት ቀርበው አቃቤ ሕግ ማስረጃ አቅርቦ ሰሩ የተባለው ወንጀል መስራታቸው እስኪረጋገጥ ድረስ እነዚህ ሰዎች ልክ እንደኛ እንደሌላው ዜጋ ንጹሐን ናቸው የሚል ነው ማለት የሚቻለው። ሌላው እንግዲህ አቶ አስፋ ያነሱት ምንድን ነው፣ በቀደሙትም አመታት መንግስት ተከሰው በዳኞች ነጻ የሆኑትን ሁሉ መልሶ ሲያስር እናያለን። ይሄ ሁኔታ መንግስትን በህዝብ ዘንድ ስለ ፍርድ ሂደት ተአማኒ ያደርገዋል ወይ የሚል ጥያቄ ጠይቀዋል። መንግስት ንጹሐን ሰዎችን የሚያንገላታ ከሆነ ወይም ፍርድ ቤቶች ነጻ ካልሆኑ መንግስት የሚለውን ብቻ ተቀብለው የሚፈርዱና የተከሰሰን ሰው ወንሜት የሚልኩ ከሆነ ችግር ይኖራል። ግን አሁን እኔ የሚቸግረኝ ምን መሰለሽ፣ የተጨበጠ ነገር አልሰማሁም። ለምሳሌ ከሌ እንደዚህ የሆነ በተለይ የዛሬ ውይይታችን እንደተባለው አንድ ሰው ታስሮ እስኪፈረድበት ድረስ ንጹህ ሆኖ ተብሎ የመገመት መብት አለው በሚለው ጉዳይ ወይም ፕሪዛምፕሽን ኦፍ ኢኖሰንስ በሚለው ላይ ስለሆነ እና ከነዚህ ከሙስሊሙ ማህበረሰብ መሪዎች ጋር በተያያዘ ጉዳይ ስለሆነ ዛሬ እንናገራለን የተባልነው። ከዛ ውጭ እኔ አስፍቼ ዝም ብሎ ጄኔራል የሆነ ኮመንት ማድረግ አልፈልግም። እሺ፣ ለነገሩ እንደው ለማስታወስ ያህል አንዳንድ ታዋቂ ግለሰቦችም ነበሩ፣ ፍርድ ከተሰጠ ለነሱ በነጻ እንዲለቀቁ ከተወሰነ በኋላ መንግስት መልሶ ያሰራቸው። ለምሳሌ እንደ አቶ ስዬ አብርሃ እርስዎ እንዲተቹበት አይደለም አቶ አስፋሀ ለተናገሩት እንደ መረጃ አድማጮችንም ለማስታወስ ነው። ለምሳሌ እንደ አቶ አበራ የማነ አብ የመሳሰሉት በየጊዜው ፍርድ እየተላለፈላቸው መንግስት መልሶ ያሰራቸው ሰዎች ናቸው። እዚህ ላይ እርሶ እርግጥ የምንወያየው በዚህ ጅሃዳዊ አረካት ጉዳይ ላይ ስለሆነ እስቲ ወደሚቀጥለው ጥያቄ እንሂድ። እዚህ ላይ አስተያየት ማከል የለቦትም? ባለው ፍርድ ባለሙያዎቹ ጥያቄ ለማቅረብ ነው። አንድ የኢትዮጵያ መንግስት ቃል አቀባይ የሆኑ ሰው ሙስሊሙ ከፍርድ ቤት ውሳኔ በፊት በፍርድ ቤት በመሰብሰብ በዳኞች ላይ ተጽዕኖ ወይም ማስፈራራት አድርጓል፣ እኔን ይወክሉኛል ወይም ወንጀለኛ አይደሉም ብሎ ድጋፉን በዛ አካባቢ መግለጹ ወንጀል ነው ከፍርድ በፊት። ስለዚህ እኛም መብት አለን ከፍርድ በፊት በቴሌቪዥን የእነሱን ወንጀለኛ መሆን የሚያስረዳ ያው እነሱ እንደሚሉት ማለት ነው ፊልም የመልከቅ እኛም መብት አለን የሚል፣ አንደኛ በመንግስት ደረጃ እንዲህ አይነት ፉክክርና እንትን ላይ ውስጥ መግባት ውስጥ ይቻላል ወይ? ምክንያቱም አንድ ኮሚኒቲ የሚወክለውን መደገፍ ያለ ሲሆን፣ በመንግስት ደረጃ ደግሞ ከህዝብ ጋር የዚህ አይነት ትልቅ መጋባት አንደኛ ተገቢ ነው ወይ? ይሄ ጥሩ ጥያቄ ነው። እንግዲህ መንግስት የሚባለው ተቋም የተለያዩ ቅርንጫፎች ያሉት ነው። ክስ የሚመሰረተው አቃቤ ህግ ነው። አቃቤ ህግ ደግሞ በፍትህ ሚኒስቴር ስር ነው ኢትዮጵያ ውስጥ። እንደዛም ሆኖ አቃቤ ህግ ትንሽ ኦቶኖሚ ወይም ነጻነት ይኖረዋል ተብሎ ይጠበቃል። እና አቃቤ ህግ ክስ ሲያቀርብ ሌሎች የመንግስት ቅርንጫፎች በጉዳይ ላይ ጣልቃ እንዳይገቡ ይፈለጋል። ማለት የፍርድ ሂደቱ ነጻ እንዲሁን ከተፈለገ ማለት ነው። ለአንድ ሰውዬ የተከሰው ጉዳይ በፍርድ ቤት ላይ በሚታይበት ሰዓት አቃቤ ህግ የያዝክ ሰውዬ ወንጀለኛ ነው ብሎ ሊያወራ ይችላል። ከአቃቤ ህግ ውጭ ያሉ የመንግስት ባለስልጣናት ግን የታሰረ ሰውዬ ወንጀለኛ ነው ብሎ ወንጀለኛነቱ በፍርድ ቤት ከመረጋገጡ በፊት በተለያዩ የመገናኛ ብዙሃን የሚናገሩ ከሆነ በፍርዱ ሂደት ላይ ከባድ ተጽዕኖ ሊያሳድሩ ስለሚችሉ በነጻ ፍርድ ሂደት ላይ ጣልቃ እንደ መግባት ተደርጎ ሊቆጠር ይችላል። የፍርድ ቤቱንም ነጻነት ሊጋፋ ይችላል። የመጋፋት አደጋ አለው ብሎ ማሰብ ይቻላል። ሶ በዚህ መልኩ በተለይ ከባድ ከፍተኛ የመንግስት ባለስልጣናት የሚናገሩት ነገር ዳኞችም ሊሰሙ ስለሚችሉ፣ ሌሎችም በዳኝነት ፕሮሰስ ውስጥ የሚያልፉ ለምሳሌ ምስክሮቹ ወይም ማስረጃ የሚያቀርቡ ሰዎች ይህን ሲያዩ ተጽዕኖ ሊያድርባቸውና የማይፈልጉት ነገር ሊሉ ስለሚችሉ ያ ደግሞ ትክክለኛ የሆነ የፍትህ ፕሮሰስ ወይም ዲ ፕሮሰስ ኦፍ ሎ ላይ ተጽዕኖ ሊያደርግ ስለሚችል እሱ ደግሞ ባልተገባ መንገድ ተከሳሽ እንዲጎዳ ስለሚችል በእውነት እሱ ነገር ትልክል ነው፣ በህግ የተከለከለ ነው። በአንጻሩ እስረኞችን የሚደግፉ ሰላማዊ ሰልፍ ወጥተው የታሰረን ሰውዬ ንጹህ ነው ይፈታ፣ ዝም ብለው ነው የታሰረው ብሎ መናገር ይችላሉ። የመናገር መብት አላቸው። ኦፍኮርስ የመናገር መብት ኢትዮጵያ በኢትዮጵያ ኮንስቲትዩሽን አለ፣ የመሰለፍ መብት አለ፣ የመሰብሰብ መብት የመደራጀት አለ። እነዚህ መብቶች በእርግጥ ፍጹም አይደሉም፣ ሊሚቴሽኖች አሏቸው። አሁን ሰላማዊ ሰልፍ ለማድረግ ሲፈልግ ሰው ሰላማዊ ሰልፍ ማድረግ እንደሚፈልግ የማሳወቅ ግዴታ አለበት። ሶ አሳውቆ ሰላማዊ በሆነ መንገድ ማለት እና ህጋዊ በሆነ መንገድ ቢገልጽ መብቱ ነው። እስቲ አያይዤ መንግስት ይህንን ፊልም ለማቅረብ የሰጠውን ምክንያት ላስረዳዎት ወይንም ልጥቀስ። የፊልሙ ዓላማ በአፍሪቃ ቀንድ ያለውን የአልቃይዳና የአልሸባብ ቡድኖች በኢትዮጵያ የተፈጠረውን የሙስሊም ጥያቄ እንደ ክፍተት በመጠቀም የተሳሳተና የእምነቱ ተከታዮች ወደ ጽንፈኝነት የሚያመራ አስተምሮት በማስተማር በሌሎቹ የአህጉሪቱ ክፍሎች የሚታየውን የሽብርተኝነት እንቅስቃሴና በሰው ልጆች ሕይወትና ንብረት ላይ እያደረሰ ያለውን ከፍተኛ ጉዳት አስቀድሞ ለመከላከል ነው ይላል። እንዲሁም ሕዝቡ መረጃ እንዲያገኝ ተብሎ ነው ይህ ፊልም የተዘጋጀው፣ የሚል ነው የተሰጠው ምክንያት ከመንግስትና መንግስት ይሄ መብት የለውም ወይ? አሁን ትዝታ ምንድን ነው መንግስት ፊልሙን ለምን አቀረበው የሚለው ጠቃሚ ጥያቄ አይመስለኝም። አላማ ይሄ ስለሆነ ነው ሊል ይችላል። እኔ ከአላማው ጋር ምንም ችግር የለብኝም። አላማው እውነት ሊሆን ይችላል፣ እውነትም ላይሆን ይችላል። ዋናው ቁም ነገር ምንድን ነው፣ ፊልሙ ላይ የታየው ምንድን ነው ነው እና ፊልሙ ራሱ እንዲከለከል የእስረኞቹ ጠበቆች ጠይቀው ዳኞች ጥያቄያቸውን ተቀብለው ፊልሙ እንዳይታይ ከከለከሉ በኋላ ነው ፊልሙ የታየው፣ ማክሰኞ ዕለት ማለት ነው። ምንድን ነው ባለጉዳይ ወይም ታሳሪው ወይም ተከሶ ፍርድ ቤት የቀረበው ሰውዬ ይህ ፊልም ቢቀርብ ይጎዳኛል እና እባካችሁ አታቅርቡልኝ ካለ በኋላ ዳኞችም እውነትም ሊጎዳ ይችላል ይሄ ነገር እንዳይቀርብ ካሉ በኋላ ያለምንም የሕግ ሂደት ማለት ነው እኔ እስከማቀው ድረስ ጠበቆችም ሲናገሩ እንደሰማሁት የተለያዩ ሚዲያዎችም እንዳቀረቡት ዳኞች ከልክለው እያለ የኢትዮጵያ ቴሌቪዥን አቅርቦታል። በአንድ በኩል ንጹህ ነኝ ብሎ የሚከራከር ግለሰብ ፊልሙ ላይ አጥፍቻለሁ ብሎ ሲናገር ምን ማለት ነው? የትኛው ነው ይሄ ሰውዬ ፊልሙ ላይ ወጥቶ የተናገረው ነው? የትኛው ነው እውነት የቱ ነው? እና ቢያንስ አወዛጋቢ ነው፣ ግራ የሚያጋባ ነገር እንጂ እኔ የመንግስት ሞቲቭ አይደለም የሚያስቸግረኝ። ያፈለገው ቢሆን በፊልሙ ላይ እንደዚህ አይነት ውዥንብር ፈጥር የሚችል ነገር ለምን ቀረበ? ፍርድ ቤት ከልክሎ ትስያለ ፊልሙ ለምን ቀረበ? ግልጽ አደለም። አቶ ሙልጌታ ይህንኑ በተመለከተ የአዲስ አበባ አድማጫችን አቶ ጀማል በኢሜይል ጥያቄ ልከውልናል። እርስዎ እንደገለጹት ፍርድ ቤቱ ከከለከለ በኋላ የኢትዮጵያ ቴሌቪዥን ዶኪመንተሪ መልቀቁ የፍርድ ቤቱን ስልጣን አይጥስም ወይ? ከታገደ በኋላ ማቅረቡ ጥሪ ሲደረግለትና የኢትዮጵያ ቴሌቪዥን ይሄንን እርምጃ የወሰደበትን ምክንያት እንዲያብራራ ሲጠየቅ ያለ መቅረቡ ፍርድ ቤቱን መዳፈር አይደለም ወይ የሚል ጥያቄ ልከውልናል። በጽንሰ ሀሳብ ደረጃ ስታየው ይሄ ነገር መጀመሪያ ፍርድ ቤት ታዘዘ። ያ ትዕዛዝ መፈጸም አለበት። ያ ትዕዛዝ ካልተፈጸመ ትዕዛዙን እንዲፈጽም የታዘዘ ኃይል ለምን እንዳልፈጸመ ቀርቦ እንዲያስረዳ ይደረጋል። ግን እኔ በሚዲያ የሰማሁት እውነት ከሆነ የኢትዮጵያ ቴሌቪዥን ባለስልጣናት አልቀረቡም። የተከሳሽ ጠበቆች ቀርበው የተነገራቸው ነገር ቢኖር ምንድን ነው፣ የኢትዮጵያ ጠቅላይ ፍርድ ቤት እኛ ያዘዝነውን የእገዳ ትዕዛዝ ሽሮታል ወይም አግዶታል ብሎ እንዳለ፣ ከፍተኛ ፍርድ ቤት ማለት ነው። ግን ጠቅላይ ፍርድ ቤት ጉዳዩ እንዴት ደረሰው? ማን ነው የጠየቀው? ጠቅላይ ፍርድ ቤትን ጉዳዩ እንዲሽር ወይም እንዲያነሳ ማ ማን ከሰሰ? ማን ይግባኝ ጠየቀ? ይግባኝስ መጠየቅ ይቻላል ወይ በዚህ ጉዳይ ላይ ፊልሙ ይተላለፍ አይተላለፍ በሚለው ጥያቄ የፍርድ ቤቱ ውሳኔ ዋናው ክስ ተካሂዶ አልኮ ሰዎቹ ጥፋተኛ ጥፋተኛ አደላችሁም ወይም ናችሁ ሳይባሉ መሀል ላይ እንደዚህ አይነት ጉዳይ ላይ ይግባኝ የመጠየቅ ሂደት ህጋዊ ነው ወይ? ምክንያቱም ሞሽን ነው የቀረበው፣ ማለት ጥያቄ ነው የቀረበው። ፊልሙ ይከልከልልን ብለው ጠየቁ እስረኞቹ። ዳኛውም እቀበላለሁ፣ ከልክሉ አለ። አለቀ። በዚህ ጉዳይ ላይ ቅሬታ እንኳን ቢኖር መጨረሻ ጉዳዩ ተጣርቶ ሰዎቹ ጥፋተኛ ወይም ጥፋተኛ ናቸው አደላቸውም ከተባሉ በኋላ ነበር በይግባኝ መልክ ከዋና ጉዳይ ጋር መቅረብ ይችል የነበረው። የጊዜ ጉዳይም አለ። ምክንያቱም የነበረው ጊዜ አጭር ነው። ይቅርታ በሁለቱ ሂደቶች መካከል ፍርድ ቤቱ ያዘዘበትና ትዕዛዙ ለኢትዮጵያ ቴሌቪዥን የተወሰደበት ጊዜ እንዲሁም ሞ የሚቀጥለው ቀጠሮ በአንድ ቀን ነበር የሚለያዩበትና ምን ጊዜ ነው የፍርድ ሂደቱ ይሄ ሁሉ የተካሄደው የሚለውንም ጥያቄ ውስጥ ያስገባል። በነገሮት ላይ አቃቤ ሕግ እገዳው እንዲነሳለት ፎርመል በሆነ መንገድ ፍርድ ቤት ጥያቄ አቅርቧል። የተላለፈን ዶኪመንተሪ እንደገና እገዳው እንዲነሳ የሚል ጥያቄ አቅርበዋል። እንግዲህ በዚህ ሁኔታ ነው ያለው እስካሁን ድረስ የፍርዱ ሂደት። እውነት ነው፣ ልክ ነው፣ እንደዚያ ነው። የመጨረሻ አቶ ጀማል ከአዲስ አበባ የላኩት ጥያቄ፣ እንደዚህ አይነት ፍርድ ቤት ትዕዛዝ ጥሰት ሲፈጠር እንደ ዜጋ ምን ማድረግ ይጠበቅብናል? ወል እንደ ዜጋ ምን ማድረግ ይቻላል? መክሰስ ነው የሚቻለው። ምን ማለት ነው? በመጀመሪያ ደረጃ ትዕዛዙ ለምን እንዳልተፈጸመ መጠየቅ ያለበት ፍርድ ቤት ነው። በነገራችን ላይ በጣም የሚገርመው ምን መሰለሽ፣ የኢትዮጵያ ቴሌቪዥን እኮ ሕጉን ሳይጥስ ፊልሙን ማስተላለፍ የሚችልበት ሁኔታም ሊኖር ይችል ነበር እኮ። በተለያየ ምክንያት አንድ ነገር አንድ ስህተት ሊሰራ ይችላል፣ ሕገ ወጥ ሳይሆን ማለት ነው። የሚገርመው ግን የኢትዮጵያ ቴሌቪዥን ተጠርቶ ማስረዳት ሲባል ቀርቦ ማስረዳት አለመቻሉ አለመቻሉና ቀርቦ ያለ ማስረዳቱ ጉዳይ ለምን በግልጽ እንዳልተነገረ ለምን ሰው የራሱ መላምት እንዲወስድ እንደተደረገ ግልጽ አይደለም። ልክ እንዳልሽው ማክሰኛው አስራ አንድ ሰዓት ላይ ነው ደረሰ የተባለው የከፍተኛ ፍርድ ቤት ትእዛዝ። ከዛ በኋላ መቼ ቢያየው ነው? ምክንያቱም ፊልሙ የታየው ማታ ነው፣ ማክሰኛው ማታ። ጠቅላይ ፍርድ ቤቱ አይቶት እንኳን ቢሆን መቼ ነው ያየው? ሌሊት ነው ያየው። ምናልባት ሌሊት አይቶት ሊሆን ይችላል። እኔ አላውቅም ግን ከፍጥ ጠቅላይ ፍርድ ቤት መቼን እንዳየው አክቹዋሊ ለወይሮቹ ሲናገሩ የሰማዎች የተከሳሸችው ለወይሮች ፋይል ሁላ የተከፈተው አሁን ያልሽ ሁለተኛው ፋይል ማለት ነው ከጠቅላይ ፍርድ ቤት ጋር አቃቤ ህጉ ተጠየቀው መሰረት ፋይል የተከፈተው ማክሰኛ ሳይሆን ሮብ ነው። ሚኒንግ ኦሬዲ ፊልሙ ከተላለፈ በኋላ ማለት ነው። እና በእውነት እኔ እንጃ የመንግስት ባለስልጣኖችን አግኝተሽ ይሄ ነገር ግልጽ እንዲያደርጉልሽ ብትጠይቂኝ አይሚን ፓብሊክ ሰርቪስ ይመስለኛል። ዝም ብሎ የህግ የበላይነት አለ የለም የሚለው ጥያቄ ስትመልሺ ከባድ ቦታ የሚሰጠው ነገር ነው ይሄ። በኢትዮጵያ ውስጥ ነፃ ፍርድ ቤት አለ የለም የሚለው ጥያቄ ስትመልሺ ይሄ እንደ ማስረጃ የሆነው የሚቀርቡ ጉዳይ ነው። ቀላል አደለም። ሻል ልክ እንደተባለው ህዝቡ ምን ይሰማዋል? ይሄ አሁን እክል ያጠፋ እከሌ አላጠፋም አይደለም አደለም፣ ግልጽነት የጎደለው ነገር እንደሆነ አንድ ሁለት የለው። ብቻ አይደለም ማት ያልተመለሱ ጥያቄዎች አሉ። እነዚህ ያልተመለሱ ጥያቄዎች ለምን መንግስት አያስረዳም? ቀርቦ ፍርድ ቤት ማለት የመንግስት ፍላጎት የሚያሟላ ብቻ ነው ፍርድ ቤት ማለት የራሱ ትዕዛዝ እንኳን ማስከበር የማይችል ነው የሚሉ ነገሮች ይዞ መሄድ ስለሚችል ከዚህ በተጨማሪ ይሄ ክስ በዝግ ችሎት እየተካሄደ ነው። ጋዜጠኞች አይገቡም። ይሄ ደግሞ በማት ጥያቄ ነው። እንደዚህ የሆነው በአቃቤ ህግ ጥያቄ ነው፣ በተከሳሾች ጥያቄ አይደለም። አቃቤ ህግ ማለት መንግስት ነው ተሰጥቶሻል የመንግስት አንድ አካል ነው። በሌላ በኩል ደግሞ የመንግስት ቴሌቪዥን እነዚህ ጉዳያቸው በዝግ የሚታዩ እስረኞች ጉዳያቸው በቴሌቪዥን ሲያስተላልፍ መንግስት የሚፈልገውን ብቻ በቴሌቪዥን እየተላለፈ ነው ማለት ነው እና ይሄም አድሏዊነት የምታይበት ነው እና አሁንም ይሄም ማብራሪያ አስፈልገዋል። ለምንድን ነው መንግስት እነዚህ ያረገው በዝግ ችሎት የሚታይ በሚስጥር፣ የሚደረግ የፍርድ ሂደት ለምን በአደባባይ በከፊልም ቢሆን በአደባባይ ለምን እንዲወጣ በቴሌቪዥን እንዲታይ ለምን ፈቀደ? ከዚህ ከዝግ ችሎት ጋር ቀደም ብለው አንድ ያነሱት ነጥብ አለ። እስረኞቹ ሲታዩ በፍርድ ቤት ነጻነን የሚል በጠበቆቻቸው አማካይነት ከወንጀሉ ነጻ መሆናቸውን ነው የሚያስረዱት። ፊልሙ ላይ እንደታየው ደግሞ የኮሚቴ መሪ የሆኑት አንዱ ሽብር የእነሱ አላማ መሆኑን ያመኑበት ሁኔታ አለ። አንዳንዶቹ ቴሌቪዥን ላይ የቀረቡት ሰዎች በተለይም በመሪነት ሲናገር የነበረው ግለሰብ የኮሚቴው አባልን እንዳልሆነና የኮሚቴው አባላት እንደማያውቁት አንድ ከተቀሩት የኮሚቴ አባላት ነጻ ከሆኑት የመጣልን ደብዳቤ ነው። የእስረኞቹ ጠበቆች ደግሞ የሚሉት ራሳቸው ላይ ለመመስከር የተገደዱት ኃይልና ግፍ ስለደረሰባቸው በጭካኔ ስለተደበደቡ ያላደረጉትን ለማመን በቅተዋል ነው የሚሉት እና፣ ይሄ በኢትዮጵያ ህገ መንግስት ላይ አንድ እስረኛ ራሱ ላይ እንዲመሰክር የሚገደድበት ሁኔታ በምን አንቀጽ ነው የሚታገደው? ግልጽ ነው አንቀጽ ሀያና አንቀጽ አስራ ዘጠኝና አንቀጽ ሀያ አንቀጽ አስራ ዘጠኝ ስትታሰሪ ያለሽ መብት ነው የሚናገረው አንቀጽ ሀያ ደግሞ ከተከሰስሽ በኋላ የሚኖርሽ መብት ይናገራል። ሁለቱም አንቀጾች ምንድን ነው የሚያወር ስ መጀመሪያ ስትያዥም ያለመናገር መብት አለሽ። እንኳን ራስሽ ላይ በጉልበት እንድትመሰክሪ ሊደረግ ቀርቶ ራስሽ እንኳን ለፈልፋለሁ ብትይ አትለፍልሲ። የምታወሪው ነገር አንቺ ላይ እንደ ማስረጃ ሆኖ ልንጠቀምበት እንችላለን ኋላ ፍርድ ቤት ስትቀርቢ ብሎ የሚያስንሽ አካል ማስጠንቀቅ ኃላፊነት አለበት። ልክ ሚራንዳ ዋርኒንግ አሜሪካን ሀገር ውስጥ ራይት ሪሜን ሳይለንት ምናምን የሚለው ነገር ማለት ነው። እና እሱ ነገር እኛም ጋር አለ፣ እዚህ ሀገርም አለ እነዚህ ሰዎች ተገደቡ ወይም ተደብድበው እንዲደበደቡና በጉልበት ቃላቸውን እንዲሰጡ ማድረግ ቀርቶ ሳይፈልጉ እንኳን ዝም ብለሽ አንድ ፖሊስ መጥቶ መናገርም አለብህ ብሎ ማስጨነቅ ሁላ እንደማይችል ሕጉ በግልጽ ያስቀምጣል። ያው ዝራይዝራይ ትሪሜን ሳይለንስ ሲልሽ ከመጀመሪያ እስከ መጨረሻ ፍርድ ቤት ቀርበሽ ሁላ ቃል ሳሰጪኝ መጨረስ ትቻለሽ። ምክንያቱም የታሰርሽው አቃቢ ሕግ ስለፈለገ ነው የታሰርሽው ፖሊስ መንግስት ስለፈለገ ነው የታሰርሽ። የመንግስት ኃላፊነት ነው አንቺ ጥፋተኛ መሆንሽን ማረጋገጥ፣ የአንቺ ኃላፊነት አይደለም። እዚህ ነው የታሰረ ሰው ራሱን እንዲከስ ወይም በራሱ ላይ እንዲመሰክር መገደድ የለበትም። ለምን አንቺ ራሱሽን አላሰርሽም። ያሰረሽ ኃይል ነው ነጻነትሽን የወሰደብሽ ሲያስርሽ ማለት ነው። ሶ ያ ያሰረሽ ሰውዬ ለምን እንዳሰረሽ የማስረዳትና የሚያቀርበው ማስረጃ ደግሞ ከምክንያታዊ ጥርጣሬ ውጪ ጥፋተኛ መሆንሽን ማረጋገጥ መቻል አለበት። ያ እስካልተደረገ ድረስ ከዛ ውጪ የሚደረገው አንቺ ሳትፈልጊ በግድ ትናገሪና ራሽ ላይ የሆነ ወንጀል እንድትፈጥሪ ከተደረግ ኦፍኮርስ ሰጥሰዋል ሊያሰኝ ይችላል። እሺ፣ አቶ ሙልጌታ አንድ የመጨረሻ ጥያቄ ያለን መሰለኝ፣ እሱን ላሰማሁት እና እናጠቃልላለን። ሁለተኛ ጥያቄ ደግሞ ይሄ ቴሌቪዥን የማን ነው የሚለው ነው። የህዝቡ ነው ወይስ የአንድ አካል ብቻ ንብረት ነው ወይ? የህዝቡ ከሆነ ደግሞ የኢትዮጵያ ሙስሊሞች የኢትዮጵያን ህዝብ ሀምሳ ፐርሰንት የሚወክሉ እንደ መሆናቸው የገዛ ንብረታቸው ሆኖ ሳለ በህዝብ ንብረት አጌኒስት ህዝብ የሆነ ፕሮፓጋንዳ መስራትና ጸረ ህዝብነት ወይም እንደዚህ የተለያዩ ድራማዎችን በመስራት ሰዎችን መወንጀል ምን ያህል ያዋጣል። ምን ያህል ያዋጣል ሳይሆን ስለ እንግዲህ ስለ መገናኛ ብዙሃን ሚና ነው ሰውየው የሚጠይቁት። ጅሃዳዊ አረካት ከታየ ወዲህ ስለ ኢትዮጵያ ቴሌቪዥን የህዝብ ንብረትነት ነው ተቃዋሚዎች አስተያየት የሚሰጡት። ምክንያቱም ከአሁን በፊትም ሌላ ፊልሞች ቀርበዋል፣ እንደ አኬል ዳማ የሚባለው አሁን የማናስታውሳቸው። በቅንጅት ጊዜም እንዲሁ የተሰራ ፊልም አለ። አሁን የኢትዮጵያ ሚዲያ ወይ ማለት የኢትዮጵያ ቴሌቪዥን የማን ነው የሚለው ያው ጥያቄው እንዳቀረቡት የሕዝብ ነው ወይም ደግሞ ሕዝብ የመረጠው መንግስት ንብረት ነው ማለት ፍሪ ሶሳይቲ ባለበት ኮንዲሽን ማለት ነው። ወይም ዴሞክራቲካሊ ኤሌክትድ የሆነ መንግስት ባለበት ያው መንግስት ሕዝብ ስለሚወክል ማለት ነው። አሁን የኢትዮጵያ ጋር ስንመጣ ስ ሪ ክሊር የመንግስት ነው። እና ኮንስቲቱሽን ምን ይላል? የመንግስት ሚዲያ ሲያዩ ሀሳቦችን የማስተናገድ ግዴታ አለበት ይላል። አሁን መጠየቅ ያለብን መንግስት ሀሳቡን ለምን በመንግስት ቴሌቪዥን አስተላለፈ አይደለም። ከመንግስት ሀሳብና ኦፒኒየን ውጭ ያለ ጭራሽ የመንግስትን አቋም የሚጋጭ ወላ የሚቃወም ለምንድን ነው የኢትዮጵያ ቴሌቪዥን የማይቀርበው የሚለው ጥያቄ ቢቀርብ፣ ለምን እንደማይቀርብ አይታወቅም። የማይቀርበው በህግ ስለተከለከለ አይደለም የማይቀርቦየማይቀርበው መንግስት ማቅረብ ስላልፈለገ ነው የሚመስለኝ። እኔ ኦብጀክቲቪቲ ጎድለዋል የኢትዮጵያ ቴሌቪዥን ከሚዲያ ኤቲክስ አንፃር ማለት ነው። ከዛ ውጭ ግን የማነው ቴሌቪዥኑ ማነው ባለቤት የሚለው መንግስትም ባለቤት ነኝ ባይ ነው፣ እኛም እናውቃለን። አቶ ሙሉጌታ አረጋዊ እጅግ አድርጌ አመሰግናለሁ ስለ ጊዜው። እሺ፣ እግዚአብሔር ይስጥልኝ። እኔ እሺ፣ አሜን ባባይ